ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላለፈውን የአማርኛ ፕሮግራም አሁን ጀመረ። ጥቁር ግብር ከፋይ ነጋዴዎች መንግስት ችግራችንን አይረዳም በማለት ያማርራሉ። ከምሰራበት ግልጽ የማሰራበት ቀናት ዛሬ አሁን በነገራችን ላይ አምስት ቀናችን ነው። መብራት የለም ማለት ነው ይመጣለን፣ እንሄዳለን። ይህን እንኳን መጥተው እንኳን አቤቱታ እንኳን ይሄደ ልናቀርብ መብራት አይል ስንሄድ አትምጡብን በብሩ ብላል እንዲህ ሆኖ ብላቸው አትምጡ። ስልክ ስንደውል ነው አይመልሱለንም፣ አያነሱለንም። እሺ ይሄ እንደዚህ ከኮልፌ ቀራኒዮ ቁርጥ ግብር ከፋዮች አንዷ ናቸው የተሰሙት ዝርዝሩ በዕለቱ አብይ ርዕስ ይቀርባል እንድትከታተሉ እንጋብዛለን የሁለተኛው አጋማሽ ዝግጅቶቻችን ኢትዮጵያውያን በአሜሪካ ዲሞክራሲ በተግባርና እንዲሁም ሴቶችና ቤተሰብ ይሆናሉ አዎ፣ ዛሬ ቀኑ ደግሞ ረቡዕ ሐምሌ 12 2009 ዓ.ም ነው። ጤና ስጥልና አድማጮች እንደምናመሻችሁ። ተረኞቹ የፕሮግራሙ አስተናጋጆች አሉላ ከበደና አዲሱ አበበነን። ንጉሱ ታምሬ ፕሮግራሙን ይመራልናል። መልካም ምሽት እንመኛለን። አሁን ወደ ሰዓቱ የዓለም ዜና የፌዴራል አቃቢ ሕግ በአማራ ክልል አመፅ አነሳስ አስተዋል በሚል በነ ንግሥት ይርጋ መዝገብ ክስ በተመሰረተባቸው ስድስት ሰዎች ላይ ቀሪ ምስክሮቹን ለማቅረብ አንድ አይነት ምክንያት እየሰጠ ተደጋጋሚ ቀጥሮ በመጠየቁ ምስክሮቹን የማሰማት መብቱ ታልፏል ሲል ፍርድ ቤቱ በዛሬ ሁለት ትእዛዝ ሰጥቷል። ንግሥት ይርጋ በማረሚያ ቤት ቆይታዋ ስማቸው ከተመዘገበው ውጪ ቤተሰብ ሊጠይቃት አልቻለችም ወይም እንዳልቻለች ገልጻ አቀራቢዎቿ አቤቱታ አቃቤ ህግ ምላሽ እንዲሰጥበት ታዘዋል። ጽዮን ግርማ የችሎቱን ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሄኖክ አክሊሉን አነጋግራ ተከታዩን አጠናቅራለች። እነ ንግስት ይርጋ በሚል መዝገብ ንግስትን ጨምሮ ስድስት ሰዎች ቴዎድሮስ ተላይ፣ አወቀ አባተ፣ በላይነህና አለምነህና ያሬድ ግርማ ተከሰው የቀረቡበት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት መዝገቡን በይደር ለዛሬ ያስተላለፈው ተከሳሾች አቃቤ ሕግ ለቀሪ ምስክሮቼ ተጨማሪ ቀጠሮ ይሰጠኝ በሚል ባቀረበው አቤቱታ ላይ ያሰሙትን ተቃውሞ ተከትሎ ነው። የተከሳሽ ጠበቆች አቶ ሄኖክ አክሊሉና አቶ አለሊ ምህረቱ አቃቤ ሕግ በተከሳሾቹ ላይ ያስረዱልኛል ብሎ ከቆጠራቸው ሰባት ምስክሮች ሁለቱን አስመስክሮ ሁለቱን እንደማይፈልጋቸው ከገለጸ በኋላ ለቀሪዎቹ ሶስት ምስክሮች ደግሞ ለአራት ተከታታይ ጊዜ ተመሳሳይ ምክንያት እየሰጠ ምስክሮቹን ሳያቀርብ ቀርቷል የሚል ተቃውሞ አሰምተዋል። ይህ ደግሞ ተከሳሾች ላይ ከፍተኛ መጉላላትን አስከትሏል የሚል አቤቱታ ያዘለም ታያዘለም ተቃውሞ አሰምተዋል። ከተከሳሾቹም መካከል ንግስት ይርጋ በትላንትና እለት በችሎት ፊት እንደተናገረችው ለ11 ወራት የዋስትና መብቷ ተከልክሎ በእስር ላይ እንደምትገኝ በእስር ላይ ያለች ብዙ የሰብአዊ መብት ጥሰት እንደተፈጸመባት በተለይ ደግሞ ማዕከላዊ በነበረችበት ወቅት ከፍተኛ ግፍ እንደደረሰባት ቆማ ለመሄድ እስከሚያቅታት ድረስ ምርመራ እንደተካሄደባት ገልጻ ነበር ነገር ግን ያ ሁሉ ምርመራ ተካሂዶባት ምንም ነገር ያልተገኘባት መሆኑን በዛ የምርመራ ሂደት እሷን ጥፋተኛ የሚያስብል ነገር ቢኖር ኖሮ አቃቢ ሕግ ወይም ፖሊስ እስካሁን ምስክሮቹን አቅርቦ ማሰማት ይችል እንደነበር ገልጻ ተደጋጋሚ ቀጠሮ ሊሰጥ የቻለው ማስረጃ ስለሌለ መሆኑን በማስረዳት አቤቱታ አሰምታ ነበር። በዚህ ጉዳይ ላይ ውሳኔ ለመስጠት ለዛሬ ቀጠረው ፍርድ ቤቱ ትዕዛዝ መስጠቱን ጠበቃ አቶ ሄኖክ አክሊሉ ተናግረዋል። ፍርድ ቤቱ ዛሬ መዝገቡን መርምሮ የተሰጠው ቀን በቂ ነው፣ ፍርድ ቤቱ የተፋጠነ ፍትህ የማሰጠት ኃላፊነትም ግዴታ አለበት በሚል ህገ መንግስትም ሌሎች የሰብአዊ መብት ድንጋጌዎችንም ጠቅሶ የአካባቢ ግን ጥያቄ ውድቅ በማድረግ በተቀሩት ጉዳዮች ላይ መዝገቡ መርምሮ ብይን ለመስጠት በሚል ለነሀሴ አስራ ሁለት ቀን ቀጥሮታል። በተጨማሪም ንግስቲር ጋ በማረሚያ ቤት ቆይተዋ ከቤተሰብ መጠየቅ ጋር በተያያዘ ስማቸው ከተመዘገበ ውጪ ቤተሰብ ሊጠይቃት እንዳልቻለ ቤተሰቦቿ ከጎንደር ድረስ ተጉዘው ሊጠይቋት ሲመጡ አልተመዘገባቸው ቹን በሚል እንደሚመለሱና ከሌሎች እስረኞች በተለየ ለ30 ደቂቃ ብቻ እንደምትጠየቅ በመግለጽ ላቀረበችው አቤቱታ የማረሚያ ቤቱ ኃላፊ ምላሽ እንዲሰጥበት ታዞ ለሐምሌ 22/2009 ተለዋጭ ቀጠሮ ተሰጥቷል። ቱርክ ውስጥ በዜጋዋ ላይ የቀረበውን የሽብርተኝነት ውንጀላ ምክንያት አልባ ስትል ያወገዘችው ጀርመን በአስቸኳይ እንዲለቀቅም ጠይቃለች። የቱርክ መንግስት ፒተር ስቲርተንን ጉዳይ በተመለከተ በአፋጣኝና በቀጥታ የጀርመን መንግስት ያሰማውን ተቃውሞ በማያሻማ በግልጽ መልእክት ይገባል በናለ በተጨማሪም በዲፕሎማቲክ መልእክት ሊታጀብ ጭምር ሲሉ የጀርመን ውጭ ጉዳይ ሚኒስትር ቃል አቀባይ ማርቲን ስቲንትነር አሳስበዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና የሩሲያ ፕሬዚዳንት ቭላዲሚር ፑቲን በቅርቡ የጀርመኗ ሃምቡርግ ከተማ ላይ በተካሄደው የጂ ሃያ ጉባኤ በጊዜው ይፋ ያልተደረገ የሁለተኛ ዙር ንግግር ማድረጋቸው ተገለጠ። የሁለቱ መሪዎች የሁለተኛ ዙር ንግግር የተካሄደው ለአገሪቱ መሪዎችና ለባለቤቶቻቸው በተሰናዳው የእራት ግብዣ ወቅት መሆኑን የዋይት ሀውስ ባለስልጣናት በትላንትናው ምሽት አረጋግጠዋል። ይሁን እንጂ የውይይታቸውን ይዘት አስመልክቶ ዋይት ሀውስ እስካሁን ይፋ ያደረገው ነገር የለም። ፕሬዚዳንት ትራምፕ በበኩላቸው እንደ እርሳቸውም ቃል ከፑቲን ጋር የሚስጥር እራት ላይ ንግግር የተባለ የመገናኛ ብዙሀን ዘገባ በትዊተር አማካኝነት ባስተላለፉት መግለጫ አስተባብለዋል። ሁለቱ መሪዎች ከጉባኤው ትይዩ ያደረጉትና ከሁለት ሰዓታት በላይ የዘለቀው ቀደም ሲል ይፋ የተደረገው ውይይታቸው ባለፈው አመቱ የዩናይት ስቴትስ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነት ፕሬዚዳንት ፑቲን ማስተባበላቸውን ትራምፕ ተናግረው ነበር። የዩናይት ስቴትስ የደህንነት ተቋማት ሩሲያ በዩናይት ስቴትሱ ፕሬዚዳንታዊ ምርጫ ጣልቃ ስለመግባቷ አንዳችም ጥርጣሬ ያለመኖሩን አረጋግጠዋል። ከዚሁ በተዛመደ የዩናይት ስቴትስ ልዩ አቃቤ ህግ የትራምፕ የምርጫ ዘመቻ ከሩሲያ ጋር ተመሳጥሮ እንደሆነና እንዳልሆነ ለማረጋገጥ ምርመራ ላይ መሆኑም ይታወቃል የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማ እንዲጸድቅ ያደረጉት የአገሪቱ የጤና ዋስትና ህግ ውድቅ ለማድረግ በአዲስ ለመተካትም ለድምፅ ሰጪ ህዝብ ላለፉት ሰባት ዓመታት የገባችሁትን ቃል መጠበቅ አለባቸው ሲሉ በምክር ቤት የሪፐብሊካን ፓርቲያቸውን አባላት አሳሰቡ። ትራምፕ በዚህ አስተያየታቸው በህግ መወሰኛው ምክር ቤት ያሉትን ሃምሳ ሁለቱን የፓርቲ አባላት ያሳሰቡት ኦባማ ኬር በሚል መጠሪያ በይበልጥ የሚታወቀውን ይህን የጤና ዋስትና ህግ ለመተካት ያደረጉት ጥረት በከሸፈ ማግስት በጉዳይ ላይ ለመነጋገር ዛሬ በዋይት ሀውስ በጠሩት የምሳ ግብዣ ነው። አንዳንድ የሪፐብሊካን ፓርቲው አባላት ኦባማ ኬር የደነገጋቸውን ገደቦች በሙሉ አዲሱ የህግ ረቂቅ አይፍቅም በሚል ሲተችው አንዳንድ አባላት ደግሞ ረቂቁ ከሚፈለገው በላይ የሚሄድና በብዙ ሚሊዮን የሚቆጠሩ አነስተኛ ገቢ ያላቸውን አሜሪካውያን የጤና ዋስትና ለበረታ አደጋ የሚያጋለጥ ነው ሲሉ ተቃውመዋል በምክር ቤቱ አብላጫ መቀመጫ ያለው የሪፐብሊካን ፓርቲ መሪ ማይክል ሚኮነል ሚች ሚኮነል የጤና ዋስትና ህጉን ባይተካም ውድቅ እንዲደረግ ለማድረግ ድምፅ ለመጪው ሳምንት እቅድ ቢይዙም ሶስት የፓርቲያቸው አባላት ለውሳኔው የይሁንታ ድምፅ የማይሰጡ መሆናቸውን ተናግረዋል። በዚህ መሰረት ውሳኔው ጸድቆ ለመውጣት አምሳ ድምፅ በሚያስፈልገው አሰራር በምክር ቤቱ ያሉ የተቀናቃኙ ዲሞክራቲክ ፓርቲ አርባ ስምንቱ አባላት በአንድ ድምፅ የሚቃወሙ በመሆናቸው ይሄኛውም እቅድ የለመያዙ ጉዳይ ከወዲሁ ግምት አሳድረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትስ የቴህራንን የቦለስቲክ ሚሳይል ፕሮግራም ይረዳሉ በተባሉ በጠቅላላ 18 ኢራናውያን ግለሰቦችና ቡድኖች ላይ ተጨማሪ ማዕቀብ ጣለች። የዩናይት ስቴትስ የውጭ ጉዳይ ሚኒስትር በትላንትና እለት ይፋ እንዳደረገው በትሄራን የቦለስቲክ ሚሳይል የምርምርና የቅመማ ስራዎች ሚና አላቸው ሲል ከኢራን ልዩ አቤታዊ ጓድ ጋር ግንኙነት አላቸው ያላቸውን ሁለት ቡድኖች ማዕቀብ ጥሎባቸዋል። የውጭ ጉዳይ ሚኒስቴር መግለጫው አያይዞም ኢራን በመካከለኛው ምስራቅ የምታራምደው ፖሊሲ በአካባቢው ጸጥታ መረጋጋትና ብልጽግና ላይ አደጋ የደቀነ ነው ብሎታል። የዩናይት ስቴትስ የገንዘብ ሚኒስቴር በበኩሉ ለኢራን ጦር ሰራዊት ግዢዎች ድጋፍ ሰጥተዋል ያላቸውን ሰባት ተቋማትና ዋና መቀመጫውን በኢራን ያደረገ ድንበር ተሻጋሪ የወንጀል ቡድን ካላው አካል ጋር ግንኙነት አላቸው ባላቸው ሶስት ኢራናውያን ላይ በተመሳሳይ ማዕቀብ ጥሏል። ማዕቀቡ ጉዳዩ የሚመለከታቸው ግለሰቦችና ድርጅቶች በዩናይት ስቴትስ ያላቸውን ንብረት እንዳይንቀሳቀስ ከማድረጉም በላይ አሜሪካውያንን በማናቸውም የንግድ ልውውጥ ከተባሉት ወገኖች ጋር እንዳይገበያዩ ያግዳል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የምናስተናግዳችሁ አዲሱ አበበና አሉላ ከበደ ነን። የኢህአደግ የዞን አከላለልና የሕዝብ አሰፋፈር ከፖለቲካ ጠቀሜታ አኳያ በመደረጉ ለድንበር ግጭቶች ምክንያት መሆኑ ተነገረ። ዞኑ ከዞን ጋር ይጋጫል። ወረዳው ወረዳ በቋንቋ በዚያው ቋንቋ ክፍያውን ቢሆን ትክክለኛው የህዝበት ተፋፈረ ቆጠራ ተደርጎለት ሳይሆን ዝም ብሎ እንዲሁ አንደኛውን ወገን እነሱ በሚሉት ሂሳብ ውስጥ ነው የሚከቱት። በፖለቲካ ፖለቲካ ጠቀሜታ አንጻር ለማስደሰት ሌለኛውን ለመቻል የሚፈጠሩቱ የድንበር ግጭቶች በጣም የሰለችን ሆኗል። ህዝቡ ከፍተኛ መስዋዕትነት እየከፈለ ነው። የሰማችኋቸው ፕሮፌሰር በየነ ጴጥሮስ ናቸው። ዝርዝሩ በዛሬው ዲሞክራሲ በተግባር ፕሮግራማችን ይቀርባል። እንድትከታተሉም እንጋብዛለን። አድማጮች፣ አሁን በቀጥታ የዕለቱን አብይ ርዕስ በኢትዮጵያ በሚገኙ ቁርጥ ግብር ከፋይ ነጋዴዎች ላይ በተደረገው አዲስ የቀን ገቢ ግምት የነጋዴዎች ተቃውሞ ቀጥሏል። በኦሮሚያ ክልል የሚገኙ ነጋዴዎች ተቃውሟቸውን ለመግለጥ ያደረጉት የሥራ መቆም አድማም ዛሬ ሶስተኛ ቀኑን አስቆጥሯል። አዲስ አበባ ኮልፌ ቀራኒዎ የሚገኙ ነጋዴዎች ቅሬታችንን በጽሁፍ አቅርበን ምላሽ እየጠበቅን ነው ብለዋል። የመንግሥት ባለሥልጣናቱ ግብር መክፈል ግዴታ መሆኑን ገልጠው ሲያበቁ ቅሬታ ያለው አካል ቅሬታውን አግባብ ባለው መልኩ ያቅርብ ብለዋል። ጽዮን ግርማ ዝርዝሩን ይዛለች። ነጋዴዎች የሚከፍሉት ግብር አነስተኛ በመሆኑና ከዚህ ቀደም እየተሰራበት ያለው የቀን ገቢ ግምት ተመን ከተከናወነ ረጅም ጊዜ ያስቆጠረ በመሆኑ አዲስ ትመና ያስፈልጋል፣ በሚል ይፋ የተደረገው የቀን ገቢ ግምት በርካታ ነጋዴዎች እየተቃወሙት ይገኛሉ። ይህን ተቃውሞ ከሚያሰሙት ነጋዴዎች መካከል በኦሮሚያ ክልል በደቡብ ምዕራብ ሸዋ ወሊሶና አምቦ የተጀመረው የንግድ ቦታዎችን ዘግቶ የትራንስፖርት አገልግሎት አቋርጦ ቤት ውስጥ የመቀመጥ አድማ ወደ ሌሎች ከተሞች ተዛምቶ ዛሬ ሶስተኛ ቀን ማስቆጠሩን ነዋሪዎች ይናገራሉ። በዛሬው እለትም በሆለታ ከተማ ያነጋገርናቸው ነዋሪ ከተማው ጭር ብሎ መዋሉን ይገልጻሉ። ሁሉም ነገሮች ዝግ ነው የሆኑት እስካሁን ድረስ በጣም ሱቆቹ ዝግ ናቸው። በቃ ምንም አይነት ግብይት የለም። ስብሰባ ነበረ። ከንቲባው ሰብስቦ ህዝቡን አስፈራርቶ ነው የለቀቀው። የሚስተካከል የተወሰነ ሊኖር ይችላል፣ ግን ምንም ሱቅ መዝጋት መፍትያንም ምናምን ብሏቸው አካብዶ ነው። በምዕራብ ሸዋ ጭልሞን አልፎ በሚገኘው ጀልዱ ከተማ ነዋሪው በተመሳሳይ ሁሉም ነገር ዝግ መሆኑን ይናገራሉ። እንዳለ ተዘግተዋል ከሰኞ ጀምሮ እስከ ዛሬ ምንም የተከፈተ ሱቅ ሱቅ እንዳለ ተዘግቷል። ትራንስፖርት የለም። እስከ ግን እንጂ እስከ ከዛሬ አንድ መኪና እንኳን አልወጣም። ግቦት አንድ ምግብ የተከፈተ ነገር የለም። መጫወት የሚባል ትንሽ ነበረ እሱም በደፈና ነው እንጂ እንደዚህ ይፋ አርጓ ለሚሰራ ያው ሰው ቀስ ቀስ እያለ ገብቶ ተጠቅሞ ይወጣል እንጂ በተጨማሪም አምቦ፣ ወሊሶ፣ ጊንጪ፣ አምቦ ዙሪያ ያሉ አነስተኛ የወረዳ ከተሞች ነቀምት፣ ደንቢዶሎ የሚገኙ የእለት ገቢ ግምቱ የተጋነነ ነው፣ ፍትሀዊ አይደለም፣ ከምንሰራው ፍጹም የተለየና ልንከፍለው የማንችለው ነው በሚል ተቃውመው ስራ ካቆሙ ዛሬ ሶስተኛ ቀናቸው መሆኑን ይናገራሉ። የክልሉ መንግስት ቃል አቀባይ አቶ አዲሱ አረጋም በትናንትናው እለት ይህንኑ አረጋግጠው ነበር። መንግስት አጠቃላይ በጀቱን ሲበጅት ግብር ለመሰብሰብ ከሚያቅደው አነስተኛውን እንደሚሰበስብ ገልጸው፣ በተደረገው ጥናት የንግድ ፈቃድ ሳያወጡ በህገ ወጥ መንገድ የሚነግዱና ንግድ ፈቃድ እያላቸው ከዛሬ ዘጠኝ ዓመት በፊት በተገመተ የቀን ገቢ ግምት ትመና የሚሰሩ ነጋዴዎች መኖራቸው እንደተደረሰበት ተናግረዋል። በዚህ መሰረት አሁን አዲስ ትመና መደረጉንና ቅሬታ ማቅረብ የሚፈልጉ በተዘጋጀው የቅሬታ አሰራር መሰረት ቅሬታ ያቅርቡ ብለዋል። አድማውን በተመለከተም አቶ አዲሱ ትናንት ስናነጋግራቸው ተከታዩን ብለው ነበር። መንግስቱ በፈጠረው አሰራር ብቻ መሆን የለበትም። የንግድ ተቋሞቻችንን ዘግተን የትራንስፖርት አገልግሎትን አቋርጠን ያለንን ቅሬታ ያለንን ተቃውሞ እንገልጻለን በሚል ይሄን አቋም ወስደው የአምቦ፣ የወሊሶ፣ የጊንጪ እንዲሁም ደግሞ የደንቢዶሎ ከተማ አካባቢ ነጋዴዎች እንደዚህ አይነት የቅሬታ አቀራረብ መንገድ ተከትሏል። እንግዲህ ይሄ መብታቸው ነው። ሰላማዊ እስከሆነ ድረስ ያላቸውን ቅሬታ ያላቸውን መከፋት በዚህ አግባብ ቢገልጹ ብዙም ክፋት የለውም ወደ ብጥብጥ፣ ወደ እውከት እስካላመራ ድረስ። ነገር ግን መንግስት የሚያምነው በመነጋገር በመደማመጥ፣ መንግስት ጋር ክፍተቶች ካሉ ያ እነዛን ክፍተቶች ለቅመው ተገንዝቦ መፍትሄ መስጠት እንደገና ደግሞ የንግዱ ማህበረሰብ ጋር ከግብር አከፋፈል ጋር ተያይዞ ያሉ ክፍተቶች ያሉ የግንዛቤ ጉለቶች እና ግብርን እንደ እዳ፣ ግብርን እንደ ሸክም የማየት ነገር ዝንባሌዎች ካሉም ደግሞ በመተማመን እና በመነጋገር መርታት ይቻላል የሚል አቋም ነው ያለው። በአብዛኛዎቹ አካባቢዎችም በዚህ ሂደት እየተፈታ ያለበት ሁኔታ ነው ያለው። ነገር ግን ግብር ተጋነዋል፣ ግብር ከፍተኛ ነው የሚባለው አጠቃላይ ያለውን የንግድ ማህበረሰብ በክልሉ ያለውን ፖቴንሻል እንደገና ደግሞ ከሌሎች የአፍሪካ ሀገሮችን ምጥጥር በምናይበት ጊዜ ተቀባይነት የለውም። ለምሳሌ የንግድ ትርፍ ግብ ከምንሰበስባት አስር ቢሊዮን አስራ ሰባት ነጥብ ስምንት ፐርሰንት ብቻ ናት። አጠቃላይ ከክልሉ ጂዲፒን በምናነጻጽርበት ጊዜ ታክስቱ ጂዲፒ ሬሾ በጣም አነስተኛ ነው። በተያያዘም አዲሱ የቀን ገቢ ግምት ትመና ሲወጣ ተቃውሟቸውን ወደ አሰሙት ነጋዴዎች ጋር ተመልሼ ደውዬ አነጋግሬያቸው ነበር። በኮልፌ ቀራኒዮ በአልጋ ልብስ ጥልፍ ከተሰማሩ ነጋዴዎች መካከል አንዷ ቅሬታቸውን አስገብተው ለሐምሌ ሀያ አምስት ሁለት ሺህ ዘጠኝ ዓመተ ምህረት ቀጠሮ እንደተሰጣቸው ገልጸውልኛል። መንግስት እኛ ላይ ክፍያን ከመጫን ውጪ ችግራችንን እንኳን የማየት ፍላጎት የለውም ይላሉ። ከምሰራበት ይልቅ የማሰራበት ቀናት ዛሬ አሁን በነገራችን ላይ አምስት ቀናችን ነው መብራት የለም ማለት ነው። እንመጣለን፣ እንሄዳለን፣ እንመጣለን፣ እንሄዳለን። ይህን እንኳን መጥቶ እንኳን አቤቱታ እንኳን ይሄደ ልናቀርብ መብራት ኃይል ስንሄድ አትምጡብን በጉሩ ብላለሽ እንዲሆኑ ብላቸው አትምጡ ስልክ ስንጠወ ስለሱን እ አይነሱልን እሺ እኔ እንደዚህ ስታይቶልን አለ በቃ ይመጣል ሀይል የለውም እንትን አያስነሳውም በቃ መኪናው ማለት ነው በዚህ ሁኔታ እየሰራን በከፍተኛ የኑሮ ውድነት ውስጥ እያለፍን ሁሉ ነገር እኛ ላይ በተለይ ለፍተን በምናድረው አነስተኛ ነጋዴዎች ላይ ሸክሙን ማብዛት እንዴት እየታየ እንደሆነ አላቅም ሲሉ ይጠይቃሉ አድማጮች። በዚህ ጉዳይ ላይ የንግድና ምጣኔ ሀብት ባለሙያዎች የሚሰጡትን ትንታኔ ይዤ በቀጣይ መለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ወደ ተከታዩ የዜና ዘገባ ስንሻገር ወዲህ ወደ ዋሽንግተን ይመልሰናል። በዋሽንግተን ዲሲ ሰሞኑን ሲካሄድ የቆየ የተማሪዎች የሮቦት ፈጠራ ውድድር የሮቦት ኦሎምፒክስ በሚል ትኩረት ስቧል። ከ157 ሀገሮች በዩናይትድ ስቴትስ መዲና የተሰባሰቡ ዕድሜያቸው ከ918 የሚደርስ ወጣቶች እርስ በርስ የሚማማሩበትና የቴክኖሎጂ ፍላጎታቸውንም እንዲሁም ክህሎቶቻቸውን የሚያዳብሩበት ነው። ሄኖክ ሰማእግዜር በዚህ ዝግጅት ላይ የተሳተፉት ቡድን የተሳተፉት ኢትዮጵያና እስራኤልን ተወክሎ የመጣ ትውልደ ኢትዮጵያውያን አነጋግሮ ቀጣዩን ዘገባ አሰናድቷል። በዋሽንግተን ዲሲ ከዓለም ዙሪያ የተሰበሰቡት ወጣቶች የሀገሮቻቸውን ባንዲራ፣ ባህላዊ ልብስና ሙዚቃ ይዘው በሮቦት ቴክኖሎጂ ላለፉት ሶስት ቀናት ሲወዳደሩና እርስ በርስ ሲማማሩ ነው የቆዩት ከላይ የሰማነው የኢትዮጵያ ቡድን ከእስራኤል ጋር በጋራ ሆነው የሮቦት ውድድር ላይ ሲሳተፉና ሲያሸንፉ ነው ጨዋታው የከባቢ አየር ጥበቃ መልእክት የያዘ ሲሆን ወጣቶቹ ተወዳዳሪዎች የወንዙ ውሃን በሰማያዊ ኳስ ተመስሎ ከበካይ ነገሮች ብርቱካናማ ኳሶች ናቸው። ይህን የሚመስሉት ይህን ያጸዳሉ። ቡድን ኢትዮጵያ ከስድስተኛ ክፍል እስከ አስራ አንደኛ ክፍል ተማሪዎችን ያካተተ ነው። ከቡድን ኢትዮጵያ በዕድሜ ትንሽ የሆነው ብሩክ አብዮት ነው። ቴክኖሎጂ ይላል የ12 ዓመቱ ብሩክ ቴክኖሎጂን ማወቅና መጠቀም ለውጥ ለማምጣት ይረዳል። እኔ ወደ ሳይንስና ወደ ሮቦት ሳብኩት ቴክኖሎጂ ያለኝ ፍቅር በጣም ከፍ ያለ ስለሆነ ነው። እና ይህንን ለማሻሻል ብዬ በመሳተፍ ለዚህ ደረጃ ደርሻለሁ። ደግሞ በብዛት ይህንን የፈለግኩት ሀገሬን ማሳደግ መለወት ስለምፈልግ። የአስራ ሶስት አመቷና የሰባተኛ ክፍል ተማሪ በአምላክ ፈቃዱ ደግሞ እንዲህ ትላለች። የሰራናቸው ሮባት ውሃና የተጣራ ውሃና የተበከለውን ማጣራት ስለሆነ ስራችን ያቺ ነገር ስበኛለች። ሮቦቷን ለመስራት በርካታ የሀሳብ ልውውጥ እና ፍጭት ነበረ። ላለፉት ስድስት ወራት እንዴት እንገንባት፣ እንዴት እናሻሽላት ሲሉ ሲመክሩ ሲሰሩ ቆይተዋል። ብሩካቢዮት ስለ አሰራሩ እንዲህ ይላል። እኛ አዲሱ ዲዛይን ሰርተን ነበረ፣ ነገር ግን ይሄ የመጨረሻው ዲዛይን ነው። ይህ ዲዛይን እንዴት አድርገን ሰራ ነው ለሁሉም አመቺ የሆነ ኳሱ እንደሚሰበስብበት፣ እንዴት እንደሚንጠለጠል ሁሉንም በግምት ውስጥ በማካተት የትኛው የተሻለ ዲዛይን ይሆናል በማለት ይህን ዲዛይን ሰርተናል። ቡድን ኢትዮጵያ የተለያዩ አቅምና ችሎታ ያላቸውን ወጣቶች ያሰባሰበ ነው። መለስ የኋላ እሸት የቡድኑ ቃል አቀባይ ነው። ከዚህ በፊት የማይተዋወቁ ልጆች ተሰባስበው እንዴት ውጤት ለማምጣት እንደሰሩ ያብራራል። መጀመሪያ ያው ሁላችንም አዲስ ነበርን ለመተዋወቅ አትላስ ቴክኖሎጂ ኢንስቲትዩት የሰበሰበን ሁላችንም ከተለያየን ትምህርት ቤት የመጣ ነው። ማስታወቂያ ያለጠፉ፣ በዛ ማስታወቂያ መሰረት ሄድን፣ ተወዳደርን። ያው ጠንካራ ያለነበሩ ድሮ፣ ግን ያው እኛ አልፈናል። አንተዋወቅም ያው እንደማንም እንደማስታወቀው ሶ ሳምንት ሁለት ሳምንት ሶስት ሳምንት ይፈጅባል፣ እርስ በርስ ለመተዋወቅ። ያም ያም ሆኖ አብረ ጊዜ ታሳልፋለ፣ አርብን ከሰዓት ታሳልፋለ፣ ቅዳሜ እሁድ። ስለዚህ ቀኑ ሙሉ እኛ ስለሆነ ስንሰራ፣ ምን ስንል ዲዛይን ስናደርግ ስለሆነ የምንለው ትላመዳለ። በሂደት ደግሞ እዚህ ደርሰናል። ሌላኛዋ የአስራ አንደኛ ክፍል ተማሪ በረከት ብርሃኑ የገጠሟቸውን ፈተናዎች በስኬት መወጣታቸውን ትገልጻለች። ፈተናው ትንሽ ከበድ ቢልም ያው ተወጥተነዋል። እዚህ ቡድን ውስጥ ደግሞ ስገባ ያው ፕሮጀክቱም ጠንከር ያለ ነው፣ ግን ተስማምተን አብረን ሆነን ሰርተነዋል። ማለት ተስማምተን፣ ምንም አይነት ግጭት በመሃላችን ሳይፈጠን በንግግር እየፈታን ምንም አይነት ነገር ቢሆን እዚህ ላይ ደርሰናል እንግዲህ ቡድን ኢትዮጵያን በማስተባበር እና በማሰልጠን የሰራው የአትላስ ቴክኖሎጂ ተቋሙ ቃል አብሲሳይ ነው። በሳይንስ በቴክኖሎጂ እና በኢንጂነሪንግ ዙሪያ እድሜያቸው ከ9 እስከ 18 ዓመት እድሜ ክልል ውስጥ ያሉ ልጆች ይሄ ልጆቹ ላይ መነሳሳት እንዲፈጠር የፈጠራ ችሎታቸውን የፈጠራ አቅማቸውን ተጠቅመው ወደፊት ጥሩ ዜጋ እንዲሆኑ ሀገራቸውን ሊጠቅሙ የሚችሉ የተለያዩ ችግሮችን መፍታት የሚችሉ ልጆችን ለማፍራት ነው እና ልጆቹ ሲሰበሰቡ ምንድን ነው የኮምፒውተር ክህሎታቸው፣ የማትማቲክስ ክህሎታቸው፣ የኢንጂነሪንግ ችሎታ ክህሎታቸው ከፍ ያለ እኛም ያዘጋጀንላቸውን ፈተና ማለፍ የሚችሉ ልጆችን ነው መርጠን ያዘጋጀነው ማለት ነው። በዚህ ውድድር አንድ ሌላ የአስረኛ ክፍል ተማሪ ደግሞ ከቡድን እስራኤል ጋር ተካክለው ኢትዮጵያዊ ትውልድ ያለው ነው። ክንዲሁን ይባላል። ኢትዮጵያዊ ተወላጅ ነኝ። ያደኩት መቶሆ ነው። አስር አመት ኑራለሁ። የተወለኩበትና ያደኩበት ጎንደር ውስጥ ጋ ነው። እስራኤል ሀገር የአስረኛ ክፍል ተማሪ ነኝ። የሁለተኛ ደረጃ አራት ስድስት አመት ሆኛ። ለበቃ ከምኖረው ወደ ሳይንስ ወደ ቴክኖሎጂ ወደ ሮቦት የሳበ ምንድን ነው? እኔ ቴክኖሎጂ ሳበ ጓደኞች ናቸው ዶ አብረው የሚማሩት አዳ በወዳ ምን ምራት ፈለኩትኝ ህይወቴን በዚህ ነው የሚመራው። ከመጠን በላይ ነገር ነው። ምን መሆን ነው የምትፈልገው? በቴክኖሎጂ ስራዎች ነው የምፈልገው። ከመጠን በላይ ትልቅ ደረጃ ለመድረስ እና ኃይለኛ ሰው በመሆን ነው የምፈልገው በቴክኖሎጂ ነገር ማለት ነው። ቤተሰቦች ምን ይላሉ? አሁን በዚህ ስኬት አግኝተህ እስራኤልን ወክለህ እዚህ ስትመጣ ምን ይላሉ ቤተሰቦች? ከመጠን በላይ ደስታሉ። እነሱም አላመኑም የነበረ እንደነ ደሰና ማላማው ከመነ በተመዘገን ደርሼዋለሁ እና ቤተሰቦቼም ይረዱኛል ከጎን ነው ያሉ እነሱም በጣም ደስታሉ። አንደኛ የሚገርማ በእስራኤል ሁለተኛ ደረጃ ትምህርት ቤት ውስጥ አንተ እንደ ቤተ እስራኤል መማር ስትጀምር በትምህርት ቤት ያለው ሁኔታ ምን ይመስላል? አሁን አንተ ከሀገር የወጣ ሆኖ ባይተዋርነት ይሰማሃል ወይስ እንዴት ነው ያለው ሁኔታ? አይሰማኝም። ምክንያቱም እኔ እንደ ሙሉ ነው የሚማረው እንደ ሙሉ ነው የሚሆነው እንደ ሙሉ ነገር እንደነሱ ነው ማረግ አነድቅ አነድ ይሆናል ግን

በአማራ ብሔራዊ ክልል የተቀነባበረ የማፍረስ ዘመቻ እየተካሄደብኝ ነው ሲል ሰማያዊ ፓርቲ ትናንት ያወጣው መግለጫ የክልሉ መንግስት አስተባብሏል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ዛሬ ለቪኦኤ በሰጡት ቃል ሕግን ተላልፎ የሚገኝ ማንም አካል ይጠየቃል ብለዋል። በሌላ በኩል ደግሞ ከትናንት በስቲያ በሰማያዊ ፓርቲ አባላት ላይ በተመሠረተው የወንጀል ክስ የተጠቀሱ አንቀጾች በሀገሪቱ ከፍተኛውን ቅጣት የሚያስከትሉ መሆናቸውን አንድ የሕግ ባለሙያ በሰጡት ትንታኔ ጠቁመው በድንጋጌው ውስጥ የተጠቀሱትን ጥፋቶች መፈጸም የሚችል የተደራጀ ኃይል ኢህአደግ ብቻ ነው ብለዋል። ሰሎሞን አባተ ተጨማሪ አለሁ። በዘጠኝ የሰማያዊ ፓርቲ መሪዎችና አባላት ላይ ከትናንት በስቲያ ባህር ዳር ላይ የተከፈተው ክስ የፖለቲካ ዘመቻና እርምጃ አካል ነው ሲል ሰማያዊ ፓርቲ ትናንት ባወጣው መግለጫ ማማረሩን መዘገባችን ይታወሳል። እና እንደዚህ አድርገው ሙሉ በሙሉ የምዕራብ ጎጃምን፣ የሰሜን ጎንደርን፣ የደቡብ ወሎንና የምስራቅ ጎጃምን መዋቅሮች ሙሉ በሙሉ በአዋጅ በሚመስል መልኩ ነው ያፈረሱትና እየተለየ የሚያደርገው ይህን መዋቅሩን ነው፣ እየመጡ ያሉትና ወይ ሰላማዊ ትግል አይቻልም እዚህ ሀገር ከተባለ እኛም ማህበረሰቡ ቢታሰርም እንዲህ እንዲሰቃይም አንፈልግም። በግልጽ ያሉት ሊነገረን ይገባል። በተለይ ደግሞ አማራ ክልል የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው። ለሰማያዊ ፓርቲ ዝርዝር ቅሬታዎችና ውንጀላዎች ዛሬ ምላሽ የሰጡት የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ምንም እንኳ በፍርድ ቤት በተያያዙ ጉዳዮች ላይ ዝርዝር ማብራሪያ ከመስጠት ቢቆጠቡም፣ ከፓርቲው ጋር ክልላቸው የተለየ ጸብ እንደሌለው አመልክተዋል። አማራ ብሔራዊ ክልላዊ መንግስት በተናጠል ብቻ ሳይሆን በአጠቃላይ በኢትዮጵያም ያለው ህጋዊና ሰላማዊ መንገድን መርጠው አባላት አፍርተው በሀገሪቱ ውስጥ ለሚገነባው የመድበለ ፓርቲ ስርዓት አስተዋጽኦ ለማበረከት የሚንቀሳቀሱ ፓርቲዎች በሀገር ደረጃም በመንግስት በክልል ደረጃም ቢሆን በተቻለ መጠን እነዚህ ፓርቲዎች ይብዛም ያንስም አባላት አላቸው። የፓርቲውን መስመር የፓርቲውን ዓላማና ግብ አምነው የተመዘገቡና የሚንቀሳቀሱ አባላት ስላላቸው ለአባላቱ እውቅና መስጠት ስለሚገባው መብታቸው ስለሆነ ዴሞክራሲያዊ መብታቸው ስለሆነ የክልላችን መንግስትም የእነዚህን ፓርቲዎች አባላት ከፓርቲዎቹ በስተጀርባ ፓርቲዎቹ ብቻ ሳይሆኑ አባላት ስላሉ ዜጎቻችን ስላሉ ያላቸውን ፖለቲካ አቋም ማራመድና ለሕዝቡ አስገንዝበው ህዝቡ ይጠቅመኛል ካለ እነሱን ሊቀጠል አይጠቅመኝም፣ ካለ ደግሞ ብይኑን እንዲሰጥ የግድ ስለሆነ እነዚህ ከእነዚህ ፓርቲዎች አንዱ ሰማያዊ ፓርቲ ነው። ስለዚህ በተናጠል አንድ ፓርቲ አባላት አፍርቶ እየተንቀሳቀሰ እያለ ጫና ወከባ ሊደረግበት የሚችልበት አሰራሩም በተግባራዊ እንቅስቃሴም የለም። በመጀመሪያ ደረጃ ይሄንን ነው ማስገንዘብ የምፈልገው። ይሁን እንጂ መጠየቅ ያለባቸው ሰዎች ካሉ በማንኛውም ጊዜ ይጠየቃሉ ብለዋል። የመንግስትንም ሆነ የፓርቲን ባለስልጣናት እንዲሁም አባላት በተጠቃቀሱት አካባቢዎች በእያንዳንዱ ወረዳና ቀበሌ ያለውን እያንዳንዱን ሰው መረጃ ጠቅሼ ላላብራራ እችላለሁ። ነገር ግን በአጠቃላይ ማናችንም ከህግ በታች ስለሆን አባል የሆንበት ወይ አመራር የሆንበት ፓርቲ ምንም ይሁን ምን መጠየቃችን ስለማይቀር የሰማያዊ ፓርቲም አመራሮች፣ አባላት ጥሳት አጥፍተዋል፣ ህግ ተላልፈዋል፣ ምንም እንኳን በሰላማዊ መንገድ እንንቀሳቀስ ይበሉ እንጂ ሰላምን የሚያደፈርስ የሚያደፈርስና ህግን የሚጥስ ተግባር ውስጥ ገብተዋል ብሎ መረጃ ያለው ሰው አካል ሊጠይቃቸው የግድ ነው። በዚህ ሁኔታ ውስጥ በዚህ ማዕቀፍ የሚታዩ ናቸው ማለት ነው። በአጠቃላይ ሰማያዊ ፓርቲ ቅሬታ ያቀረበባቸው አካባቢዎች የእያንዳንዱ ሰው የእያንዳንዱ ፓርቲ አባል ማለት የፓርቲው አባል ወይም ደግሞ አመራር ጉዳይ ግን በህግ ፖሊስ ባለው መረጃ አቃቤ ህግ ክስ መስርቶበት ፍርድ ቤቶች የፍትህ ስርዓቱ ብይን የሚሰጥ ስለሆነ ይሄንን ማዕቀፍ ነው በደንብ አድርገን እያስተገበርን ያለን። አቶ ንጉሱ፣ ለመሆኑ ሰላማዊ ትግልን የእርስዎ መንግስት እንዴት ነው የሚገነዘበው? መቼም በአማራ ክልል ውስጥ ገዥው ፓርቲ ብአዴን ነው። የብአዴንን አሰራርና አካሄድ አስተሳሰብ ተቀብሎ መኖር ነው ወይም በእሱ ስር መንቀሳቀስ ነው ወይስ ደግሞ ሰማያዊ ፓርቲም ሆነ ሌሎች ተቃዋሚ ፓርቲዎች የሚጠቅሱት ይህንን እርሶ የጠቀሱትን ህገ መንግሥት ነው እና ይህንን ህገ መንግሥት ማክበር ነው ህገ መንግስቱን ማክበር ነው። ህገ መንግስቱን ማክበር በቃልና በተግባር ግን ከተለያየ ቃል ሳይሆን ተግባር ነው የሚታየው። የፍርድ ሂደቶች ይዘገያሉ፣ ይጓተታሉ መባሉን ያላስተባበሉት አቶ ንጉሱ በዚህ መስክ ስራዎች መከናወን እንዳለባቸው ገልጸዋል። በሌላ በኩል ደግሞ የሰማያዊ ፓርቲ አባላት በተከሰሱባቸው የወንጀል ህጉ አንቀጾች ላይ ትንታኔ የሰጡን የህግ ባለሙያ አቶ ተማማባ ቡልጎ የክሱ አቀራረብ ትክክል ነው ብለው እንደማያምኑ ገልጸዋል። አንቀጽ በጣም ከባድና በአገሪቷ የመጨረሻው ከባዱ አንቀጽ ነው። በሰዎች ላይ የተጠቀሰው እና በእርግጥ ያን ነገር አድርገዋል ከዛ ጋር የሚያያይዛቸው ነገር አለ ብሎ የሚለው ስታብሊሽ አድርገው በመሰረቱ ከባድ ስለሚሆን በዚህ መልኩ የሚቀርቡ ጉዳዮች በጣም በከፍተኛ ጥንቃቄ የሚሰሩ መሆን ያለባቸው ነው የሚመስለኝ እና እርስዎ ይሄንን ክስ ሲያዩት፣ የወንጀሉን ዝርዝር አቀራረብ ሲመለከቱት እና ተያያዙ የተባሉ ማስረጃዎች እማኞችና ሰነዶችን ሲያጤኑ ይሄ አቀራረብ ሊቀጥል የሚችል ከከሳሹ አኳያ፣ ከአቃቤ ሕግ አኳያ ሊገፋበት የሚችል አቀራረብ ነው አይመስለኝም። ምክንያቱም ጉዳዩ ራሱ ሲነሳ የሚታወቅ ነገር አለ። የህዝብ የመብት ጉዳይ ጥያቄ አለ። ያን ተያይዞ የተፈጸሙ ነገሮች አሉ። በእርግጥ እነዚህ ሰዎች ከዛ ጉዳይ ጋር የሚያያይዛቸው ነገር አለ ወይ ብለህ ስትል በእርግጥ የሚያያይዛቸው ነገር አለ ብለህ መናገር አትችልም። ምክንያቱም እነዚህ ሰዎች አልገደሉም፣ ተደረገ የተባለውንም ነገር ንብረት ጉዳትም አላደረሱም። እንደዚህ ያደረጉት ሌሎች ሰዎች ናቸው። በመንግስት በኩል የታመነ ነገር አለ። እነዛ ሰዎች ባልተከሰሱበት ሁኔታና ለፍርድ ባልቀረቡበት መልክ ይህን አንድ አድርጋቸዋል ሙከራ አድርጋቸዋል። ሙከራ እኮ የሚባለው የተፈጸመውን ድርጊት አንደኛው የተገደለ ሰው አለ። ከእሱ ላይ እንደተጠቀሰው የጠፋ ንብረት አለ። ማን አጠፋው ነው? እነዚህ ሰዎች አላጠፉትም። እነዚህ ሰዎች እነዚህ ሰዎች አልገደሉም። ስለዚህ ሰልፉ ፍቃድ አለው ከተባለ አንደኛ ህጋዊ ነው የሚሆነው። ሁለተኛ ሰልፉ ፍቃድ ከሌለው ደግሞ እነዚህ ሰዎች ሰልፉን ጠሩት ሊባል አይችልም። ስለዚህ በሁለቱም መልኩ እነዚህ የፖለቲካ ፓርቲ አባላት፣ ሰልፉ አልተፈቀደም ከተባለ ይህ ሰልፍ ራሳቸው ሰው እነዚህ ሰዎች ጎትቶታል አመጡ ድረስ በእነሱ መጣ ሊባል አይችልም። ሰልፉ ፍቃድ ካለው ደግሞ ኖርበል ህጋዊ ነው የተፈቀደ ነገር ስለሚ ቢሆን እዛ ውስጥ የተፈጠሩት ነገር ተጠያቂ ድርጅቱ ሳይሆን እዛ ጋር ህግን ለማስከበር መጥቶ ከመጠበሪያ የሆነ ሀይል የተጠቀመው አካል ነው ተጠያቂ የሚሆነው እንጂ እዚህ ወገን የዚህ ፓርቲ አባላት ሊሆኑ አይችሉም ማለት ነው። በሁለቱም መልኩ ክሱ ያዋጣ አይሆንም። የተመሰረተውን ክስ በፌዴራሉ ፍርድ ቤት ውክልና ካልሆነ በስተቀር ጉዳዩ የቀረበለት ፍርድ ቤት የማየት ችሎታ እንደሌለው የጠቆሙት አቶ ተማም በተጠቀሱት የወንጀል ህግ አንቀጾች የሰፈሩትን ጥፋቶች ማድረስ የሚችል ብቸኛ ኃይል አሁን ኢትዮጵያ ውስጥ ኢህአደግ ብቻ ነው ብለዋል። ከአቶ ንጉሱ ጥላሁንና ከአቶ ተማማ አባ ቡልጉ ጋር የተደረጉ ሙሉ ቃለምልልሶችን ከዌብሳይታችንና ከፌስቡክ ገጻችን ያገኛሉ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ከእናንተ ከአድማጮች ከደረሱን አስተያየቶች አሉላ ከእናንተ ከአድማጮች ከደረሱን ብልሃል አዲሱ ልክነ በ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሰባት የውስጥ መስመር አስራ አራት ከደረሱን አስተያየቶቻችሁ ጥቂቱን እንስማ። የተከበራችሁ የአሜሪካ ድምፅ የአማርኛ ፕሮግራም አዘጋጅ፣ የተከበራችሁ አድማጮች ሰሞኑን በዶክተር ዮሐንስ ዘለቀና በዶክተር አበበሰኝ መካከል እየተደረገ ያለው እየታሳ ምጬ ነው። አንድ መሰረታዊ ነገር መጀመሪያ መታወቅ አለበት። ይሄውም የነበረ ያለና የሚኖር ነገር አለ። የህዝቦች አባበር፣ የመንግስታት መለዋወጥ፣ የመንግስት ክፍፍል አስተዳደሩን፣ መዋቅሩን ይፋውጠዋል እንጂ የህዝቦችን አስተሳሰር አይለው። ምን ማለት ነው? ዛሬ ኦሮሞ በነበረበት ነው ያለው ወደፊት የሚኖረው አማራው፣ ትግሬው፣ ሁሉም ህዝቦች አሁን የያዙትን ጂኦግራፊ አይለውጡም። የሚለወጠው በሚመጣው መንግስትና በሚሄደው መንግስት መካከል የመንግስት አከላለን መዋቅር አሻሻም ነው የሚለወጠው። በየዘመኑ እያደገ ሲመጣ በፊት የነበረው ይለወጣል። በመለወጡ ምክንያት በመጀመሪያ መረጋገጥ ያለበት አንድ ህዝብ ማንነቱን ሲለውጥ የያዘውን ቦታ ሳይለውጥ መቀጠላል። ይሄ በሁሉም ህዝቦች ላይ እየሰራ ያለ በኢትዮጵያም ጭምር ነገር ግን ዛሬ በኦሮሚያ ላይ እየተነሳ ያለው ጥያቄ አግባብ አይደለም። ምክንያቱም በዚህ በአሁኑ ሰዓት ኦሮሞ አዲስ አበባ ላይ ባለው ምክንያት ጥቅም ተነሳ እየተባለ የሚነሳው ነገር የተሳሳተ ነው። ዲዮች አመሰግናለሁ። ዛሬ ሲናገር የሰማሁት የውጭ ጉዳይ ሚኒስትር ቃል አቀባይ ከሄነው ጋ ምንድን ያለው የሽብር ፈጠራ ጥንስሱም መፍለቂያውም የህገ ወጥ ገንዘቡ ዝውውሩ ማህበራዊ ሚዲያው ነው። የሽብር ፈጠራ ጥንስስ አለ። በነገራችን ላይ ይሄ የተዛባ የአመለካከት ጉድለት ወይ ደግሞ አውቆ የፖለቲካ አንግግር ነው። ሽብር ፈጠራ ጥንስሱ መጥፎ መንግስት ነው። ለሁሉም መሰረት አንድ ቤተሰቡ አባት እናቱ ባለጌ የሆነ ሰው ባለጌ ቤተሰብ ነው ያለው። መንግስት የራሱን ህግ ካላከበረ፣ አድሎኛ ከሆነ፣ ዘረኛ ከሆነ፣ ህግን ማያከብር ከሆነ የእሱን ህግ ማንም አያከብርም? በአገኞች ቀዳዳ ሁሉ ሌላው ይጠቀምበታል። ለምሳሌ ስለ ገንዘብ ዝውውር እንመልከት። የሐሰብ ገንዘብ ዝውውር ብሎ ተናግሯል። ይህንን የሐሰብ ገንዘብ ዝውውር ማን ነው የሚያዘዋውረው? ማን ነው እና ኤፈርትን የሚቆጣጠረው? ኤፈርት ለመሆኑ ኦዲት ይደረጋል? ከየት ገንዘብ እንደመጣ የት እንደሚውል ተፋሰሱን ማን ያውቀዋል? ሌላው ደግሞ ኢትዮጵያውያን ሽብር ፈጥሮ ያቅም ኢትዮጵያ ውስጥ ሽብር እየፈጠረ ያለው ያለው መንግስት በኦሮሚያ ሁሉ አሁን የሚደረገው ያ ሁሉ ግፍ ግድያ በአማራ የሚደረገው የሰዎችን ጥፍር መንቀል በሀያ አንደኛው ክፍለ ዘመን ጥፍር ሲነቅሉ ሰው ሲያኮላሹ ተጠያቂ ናቸው ሽብር ያለበት ሀገር በሙሉ የዴሞክራሲ ጦት ያለበት ሀገር ነው አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በፕሮግራሞቻችሁን ላይ የሚሰማችሁን የሚታያችሁን ጻፉልን፣ ደውሉልን። ይህ ከዋሽንግተን ዲሲ በ1922 እና 25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ፕሮግራም ነው። ቀዳሚው ሁለተኛው አጋማሽ ኢትዮጵያውያን በአሜሪካ ባለቤት ተይዞ እንደሚባለው ሆናለ። ኢትዮጵያውያን በአሜሪካ አዘጋጅና አቅራቢው እዚያ ጠገቤ ያለብል ልክ ይመስለኛል ባለላ አመሰግናለሁ። ወደ ዛሬው መሰናዶ ከማለፊ በፊት ግን በሲያትል የአስር ቀናት ቆይታ ለፕሮግራም የሚሆኑ አያሌ ጠቃሚ ነገሮችን አግኝቻለሁ። እዚያ ያለው የኢትዮጵያን ማህበረሰብ ጥሩ እና ሰፊ እንቅስቃሴ አለው። ለብዙ ኢትዮጵያውያን ማህበረሰብ ማዕከሎች ምሳሌና አርአያ የሚሆኑ እንቅስቃሴዎችን ያደርጋል። ዛሬ የመጀመሪያው ክፍል ይቀርባል። በነገራችን ላይ በዚያ ቆይታ የቦይንግ ፋብሪካን ጎብኝቻለሁ። አውሮፕላን መስሪያ ፋብሪካውን፣ አውሮፕላኑን የሚሰሩ ከጭራው እስከ አፍንጫው ያለውን የሚገጣጥሙ ገጣጥመው ለበረራ ወይም ለሽያጭ ዝግጁ መሆኑን ራሳቸው በረው ወይም አብረው በረው የሚያረጋግጡ ሰዎች ከነዚህ መካከል ኢትዮጵያውያን አሉ። ሁለት ኢትዮጵያውያን አግኝቻለሁ። ሊድ ቴክኒሺያኖች ናቸው። ኤሌክትሪካል ዲዛይነሮች ናቸው። ኤርሚያስ ዘገየ ብሩና አሊ ሰይድ የወደፊት እንግዶቼ ናቸው። ነገራችን ላይ ለእኔም ለባለቤቴም የሚከፍለውን ከፍለው ቦይንግን ያስጎበኙኑን ኤርሚያስን ከነቤተሰባቸው በጣም አመሰግናለሁ። በስራቸውና በኑሯቸው ስኬት ያስመዘግቡ ኢትዮጵያውያንንም አግኝቼ አናግሬአለሁ። ይህም በሄደር ተይዟል። ከኳሱ ጋር የሚዘዋወሩ በፖለቲካም ሆነ በማህበራዊ ጉዳዮች ላይ የሚያጠነጥኑ ልዩ ልዩ ስብሰባዎችን ተከታትያለሁ። ለምሳሌ የጎንደር ህብረቱ፣ ይሄም ጊዜውን ጠብቆ ይቀርባል። ሌሎችም አሉ ግን፣ እነዚያም በመዘርዘር ጊዜ እንዳልወስድ ወደ ዛሬው ልሄድ። የኢትዮጵያውያን ማህበረሰብ በሲያትል ሰላሳኛ ዓመቱን ባለፈው 15 ቀን አክብረዋል። ማህበር እየተባለ መንቀሳቀስና ኢትዮጵያውያንን ማሰባሰብ ከጀመረ ግን ጥንት ነው። ገና ኢትዮጵያውያን ሲያትልን ሲረግጡ ዛሬ 30 ዓመት ብሎ የሚቆጥሩህ ግን ህጋዊ ሆኖ የመንግስትን እውቅና አግኝቶ ከተቋቋመ ጀምሮ መሆኑን የቦርዱ ሊቀመንበር ገልጠውልኛል። እሳቸውም አቶ መላኩ እሸቴ ሀብተ ጊዮርጊስ ይባላሉ። እንዲህ ይገልጹታል። በመጀመሪያ እየተመሰረተው በፈረንጆች አቆጣጠር በ1980ዎቹ መጀመሪያ ላይ ነው ወገኖቻችን ወይም ኢትዮጵያውያን በስደት ከሚኖሩበት ሱዳን እና ከመሳሰሉት አካባቢዎች ወደ ሲያትል በመጡበት ጊዜ በወቅቱ በጊዜው ይኖሩ የነበሩ ጥቂት ግለሰቦች እና በትምህርት ላይ የነበሩ ኢትዮጵያውያኖች እንዲሁም ከስደተኞቹ ከራሳቸው የተወጣጡ አንድ ማህበር ተቋቁሞ ነበር። ይሄም የኢትዮጵያ ስደተኛ መርጃ ማህበር በማለት አቋቁመው ወገኖቻችንን በሰፊው እርዳታ አድርገዋል፣ በወቅቱ ማለት ነው። ከዛ በኋላም በአስራ ዘጠኝ ሰማንያ ሰባት የኢትዮጵያ ኮሚቴ መረዳጃ ማህበር ወይ ወይም ኢሲኤምኤ በመባል በዋሽንግተን ስቴት በዋሽንግተን ክፍለ ሀገር ሕግ መሰረት ትርፋማ ያልሆነ ድርጅት ሆኖ ተመዝግቦ ፍቃዱን አውጥቶ በመንግስት ደረጃ ታውቆ ፋይፍ ዋን ሲ አውጥቶ መንቀሳቀስ የጀመረበት ጊዜ አስራ ዘጠኝ ሰማኒያ ሰባት ስለሆነ ለዚህ ነው ሰላሳኛ አመቱን የምናከብረው። በሁለት ሺህ አስር አሁን ያለንበትን ህንጻ ገዝተን በሁለት ሺህ አስራ ሁለት ላይ የኢትዮጵያ ኮሚኒቲ በሲያትል ተብሎ እንደገና ተሰይሞ ማህበራዊና ኢኮኖሚያዊ አገልግሎት ለወገኖቻችን በመስጠት ላይ ይገኛል። እስቲ ስለ ሲያትል ኢትዮጵያ፣ በነገራችን ላይ እናንተ ብቻ ናችሁ እዛ ዋሽንግተን ሲያትል ያለ የኢትዮጵያ ማህበረሰብ ወይስ እንዲህ እንደኛ አካባቢ አሁን ዲሲ ብዙ ናቸው፣ ሶስት አራት አሉ? ና ምን ያህል አሉ? ሌሎች አሉ፣ የተለያዩ በብሔር የተደራጁ አሉ ማህበሮች፣ ግን የኢትዮጵያን በጥቅሉ ይዞ የሚንቀሳቀስ የኢትዮጵያ ኮሚኒቲ በሲያትል ብቻ ነው። አሉላ እንደምታውቀው፣ የዘንድሮ ሰላሳ አራተኛ የሰሜን አሜሪካ የስፖርት በዓል አንዱ አስተናጋጅ ይሄ ማህበረሰብ ነበር። እና ከንቲባው የሲያትል ኤድዋርድ ማሪ ያን ሳምንት የኢትዮጵያ ሳምንት ብለው ባወጁበት ጊዜ ገልጸውታል። ይሄ ለማዕከሉ ከፍተኛ ኩራት፣ ክብር፣ ይልቁንም እውቅና እንደሆነ አቶ መላኩ ገልጸውልኛል። የሲያትል ሜር ወይም ከንቲባ የኢትዮጵያን ሳምንት ብለው ባወጁበት ጊዜ የእኛን ስም በመጥቀሳቸው አንደኛ ትልቅ ኩራት ተሰምቶናል። ሁለተኛ ደግሞ ይህንን እንደ ድል እንቆጥረዋለን። ከዛሬ ሁለት አመት እና ሶስት አመት በፊት የኢትዮጵያ ኮሚኒቲ በከተማው ወይንም በሲቲ ኦፍ ሲያትል አስተዳደር ውስጥ በሚደረጉ ስብሰባዎችም ሆኑ ግብዣዎች ላይ የኢትዮጵያ ኮሚኒቲ የሚል መቀመጫ ቦታ እንኳ አይዘጋጅልንም ነበር። በተለያየ ምክንያት ወይ የኢስት አፍሪካን ኮሚኒቲ የምስራቅ አፍሪካ ማህበረሰብ ወይንም ደግሞ በጥቃቅን ማህበሮች የተቋቋሙ ለነሱ ተዘጋጅተው እኛም አንድ ስም ሰጥተውን በዛ ላይ እንድንቀመጥ የገፋፉን ነበረ። እኛ ግን የኢትዮጵያ ኮሚኒቲ መታወቅ አለበት ብለን ሰላማዊ የሆነ ተቋማችንን እያቀረብን በምንጠራበት ጊዜ ሁሉ የተዘጋጀልን መቀመጫ ላይ ሳይሆን እየቆምን ስብሰባውንም ሆነ ግብዣውን ተካፍለን ግን የምንሰራውን ስራ ከሲቲው ጋራ ግልጽ በሆነ መንገድ እየቀጥለን እንዲሁም ደብዳቤዎች በመጻፍ ትክክል አለመሆኑን በማሳወቅ የኢትዮጵያ ኮሚኒቲ በሲያትል የሚለው በአሁኑ ት በከተማው አስተዳደር ውስጥ ስም ተሰጥቶት በምንጠራበት ቦታ በሙሉ የራሳችን ቴብል ይኖረናል የራሳችን መቀመጫ ይኖረናል ማለት ነው ለዚህም ከከፍተኛ ድል የበቃ ነው በሲያትል የሚኖሩ ኢትዮጵያውያን በሙሉ ያደረጉት አስተዋጽኦ ነው አንደኛ ቤተሰቦች ልጆቻቸውን በማስተማር በየኮሌጁ በመላክ ልጆቻችን በተለያየ ትምህርት ቦታ ላይ ጥሩ ውጤት በማምጣት በስራ ላይ የተሰማራ ነውም ኢትዮጵያውያኖች ደግሞ ከፍተኛ አገልግሎት በኢኮኖሚም ሆነ በማህበረሰቡ ውስጥ ለሲያትል ከፍተኛ ጥቅም በመስጠታችን ይህንን ከከንቲባው በመገንዘባቸው ነው የእኛን ስም ጠቅሰው የእኛን አገልግሎት እንዲታወቅ ማድረጋቸው ለእኛ አንደኛ ኩራት ነው። ሁለተኛም ደግሞ ድል ነው። ይህ በእንዲህ እንዳለ የተለያዩ በብሔር የተደራጁ አሉ ማህበሮች፣ ግን የኢትዮጵያን በጥቅሉ ይዞ የሚንቀሳቀስ የኢትዮጵያ ኮሚኒቲ በሲያትል ብቻ ነው። መልካም አነሳሴ ስለ ሲያትል ኢትዮጵያውያን ጥቂት እንዲነግሩ ነበረ። ምን ያህል ኢትዮጵያውያን አሉ? በግምት ነው መቼም፣ እንኳን በስቴት ደረጃ በብሔራዊ በሀገር አቀፍ ደረጃ የኢትዮጵያኖች ቁጥር ትክክለኛው አይታወቅም እና ስታቲስቲክስ ወይም በሀዘ የወሰነ የተያያዘ ነገር የለም መረጃ ግን ስለ ሲያትል ኢትዮጵያውያን ስል እንደው ምን ያህል እንደሆኑ ቁጥራቸው፣ ምን ያህል በኢትዮጵያውያን የሚካሄዱ ድርጅቶች እንዳሉ ይህን የመሳሰለ፣ በስራ የተሰማሩት ደግሞ በምን አይነት ሙያ ስንት ከመቶ ሙያ ተንሽ ወይም ፕሮፌሽናል ሳሉ፣ ስንት በመቶ ደግሞ እንዲሁ ጉልበታቸውን ሸጠው ያድረዋሉ የመሳሰለ እስቲ ገለጹልን። እነዚህ አሁን የጠቀስካቸውን ነገሮች በግልጽ ለማስቀመጥ በጣም አስቸጋሪ ነው። ግምታዊ የሆኑ ነገሮችን መስጠት እንችላለን ወይንም ሲቲው ወይም ካውንቲው ስቴቱ የሚያወጣቸው አንዳንድ ዶክመንቶች ይኖራሉ። በመጀመሪያ የኢትዮጵያ ኮሚኒቲ ሲመሰረት የነበሩት አባላት በጣም ጥቂት ነበሩ። በተለይ እንደገለጽኩት በሁለት ሺ አስር አሁን ያለንበትን ኮሚኒቲ ሴንተር በምንገዛበት ጊዜ ሶስት መቶ አባላት ብቻ ነበሩን። በዛሬው ሰዓት ደግሞ ወደ አንድ ሺ ሰባት መቶ አባላት አሉን። ይሄ ለእኛ ከፍተኛ እድገት ነው። ብዙ አባሎች ተመዝግበዋል። ስራችንን እያዩ ወደ ኮሚኒቲያችን የመጡ ኮሚኒቲያችንን በመደገፍ ላይ ይገኛሉ። እንግዲህ ወደ ጠቅላላ ኢትዮጵያውያኖች ቁጥር በምንገባበት ጊዜ አንድ ሺ ሰባት መቶ በጣም ትንሽ ቁጥር ነው ነው። በአሁኑ ሰዓት በዚህ በኪንግ ካውንቲ እኛ በምንኖርበት ሲያትል ባለበት ካውንቲ ወይም አውራጃ ውስጥ ከሀያ አምስት ሺህ እስከ ሰላሳ አምስት ሺህ የሚደርሱ ኢትዮጵያውያን ይኖራሉ ነው የሚባለው። ያሉን አባላት ቁጥር በጣም በጣም አነስተኛ ቢሆንም አባልም ሳይሆኑ የኢትዮጵያ ኮሚኒቲ መኖር የሚደግፉ እና ኮሚኒቲያችን ወደፊት እንዲራመድ የሚፈልጉ ብዙ አባላት አሉ። ግን ባለው የስራ ጫና፣ የቤተሰብ ሁኔታና በሌሎች ጉዳዮች በሙሉ አባል ሆነው ያልተመዘገቡ አሉ። እንሱንም መርሳት የለብንም። እነዚህ አንድ ሺህ ሰባት መቶ አባላት በአባልነት የሚከፍሉት መዋጮ ይኖራል። ያንን መዋጮ በማሰባሰብና ሌሎች ሌሎች ገቢዎችን በማሰባሰብ ኮሚኒቲያችንን ራን እናደርጋለን። ምን ምን አገልግሎት ነው የምሰጡት ለኢትዮጵያውያኑ? ላለፉት ሰላሳ አመታት በተለያየ ጊዜ ስማችን ቢቀየርም የምንሰራቸው ስራዎች ግን አልተቀየሩም። ግሎታችንን እያሰፋን የመጣ ነው። በአላማ ደረጃ የተቀመጠው የኢትዮጵያ ኮሚኒቲ ከሃይማኖት፣ ከዘር፣ ከፖለቲካ ነጻ ሆኖ ሁሉንም ኢትዮጵያዊ በኩልነት እንዲገለገሉ ወይንም እንዲያገለግሉ የሚያደርግ ድርጅት ነው። ሁለት አላማዎች አሉት። አንደኛ ወደዚህ ሀገር የሚመጡ ወገኖቻችን አዲስ ሆነው ሲመጡ ወይንም ደግሞ እዚህ ሀገር ኖረው ህይወታቸው በሚፈልጉት መንገድ ያልተሳካላቸው ወገኖቻችንን በመርዳት ለራሳቸው ለቤተሰባቸው፣ ለወገናቸው እንዲሁም ለሀገራቸው ጠቃሚ ዜጋ እንዲሆኑ ማድረግ ነው። ሁለተኛው ደግሞ ኢትዮጵያዊነትን፣ የኢትዮጵያ ባህልን፣ ታሪክን ጠብቆ አቆይቶ ለሚቀጥለው ትውልድ ማስተላለፍ ነው። በእነዚህ ሁለት ጉዳዮች ላይ ነው በከፍተኛ ሁኔታ እየሰራን ያለ ነው። አቶ መላኩ እሸቴን አመሰግናለሁ። አሉላ ብዙ ነው ይሄ ማዕከል የሚያከናውን ነው። ለብዙ የማዕከሎች ምሳሌነት ያለው ነው እና በሚቀጥለው ጊዜ ደግሞ ሌሎቹን ይዤ እቀርባለሁ። በዚሁ እንግዲህ በቀጥታ ወደ ቀጣዩ ፕሮግራም እንለፍ። ጥሩ ሴቶችና ቤተሰብ። የቢልና መልንዳ ጌትስ የበጎ አድራጎት ድርጅት ለዓለም አቀፍ የቤተሰብ ምጣኔ መርሃ ግብሮች 375 ሚሊዮን ዶላር ሊለግስ ቃል ገባ ይላል ተከታዩ የሴቶችና ቤተሰብ ፕሮግራማችን የአሜሪካ ድምፁ ሄንሪ ሪጅዌል ለንደን ላይ የተካሄደውን የቤተሰብ ምጣኔ ላይ ያተኮረ አቢ ጉባኤ ተከታትሎ ያጠናቀረው ዘገባ ነው። ቆንጅ ታየ ለምሽቱ እንዲህ አቀናብረዋለች። ቢልና ሜሊንዳ ጌትስ የበጎ አድራጎት ድርጅት ለጽንስ መቆጣጠሪያ መርሃ ግብሮች የሚሰጠውን ገንዘብ በከፍተኛ መጠን እንደሚያሳድግ ቃል የገባው ትናንት ማክሰኞ ለንደን ላይ በተካሄደውና ከመላው ዓለም የተውጣጡ ልዑካን በተሰባሰቡበት የቤተሰብ ምጣኔ ጉባኤ ላይ ነው። በእርግጥ ጉባኤው ላይ ዋናውን ትኩረት የሳበው የዩናይትድ ስቴትስ መንግስት የቤተሰብ ምጣኔ መርሃ ግብሮች እርዳታውን የመቀነስ እቅድ መያዙ ነው። በለንደኑ ጉባኤ ላይ ለመርሃ ግብሮቹ የምንሰጠውን ወጪ ከፍ እናደርጋለን ብለው በርካታ ለጋሾች ቃል ገብተዋል። ሴቶች የጽንስ መከላከያዎችን እንዲያገኙ የሚያስፈልገውን ወጪ ለማሳደግ ከሁሉም ግዙፉ የእርዳታ ቃል የተገኘው ግን ከዩናይትድ ስቴትሱ የቢል እና ሜሊንዳ ጌትስ በጎ አድራጎት ድርጅት ነው። ይህንን ዜና ያበሰሩት ሜሊንዳ ጌትስ የበጎ አድራጎት ድርጅቱ ዛሬ ይፋ ያደረገው የ375 ሚሊዮን ዶላር እርዳታ ፈጽሞ ለፕሬዚዳንት ትራምፕ ለወሰዱት አቋም የተሰጠ ምላሽ አይደለም። ዩናይትድ ስቴትስ ለቤተሰብ ምጣኔ የምትሰጠውን ያን ሁሉ እርዳታ ተክቶ ለማሟላት ከማንም አቅም ውጭ ነው። ለዓለም አቀፍ የቤተሰብ ምጣኔ መርሃ ግብሮች ከማናቸውም እጅግ ትልቁ የሆነውን እርዳታ የምትሰጠው ዩናይትድ ስቴትስ ስትሆን በዚህ የአውሮፓውያን አመት 600 ሚሊዮን ዶላር ለግሳለች ። ይሁንና ባለፈው ሚያዝያ ወር ፕሬዚደንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት የስነ ሕዝብ ፈንድ አሜሪካ የምትሰጠውን ገንዘብ ለመሰረዝ እቅድ ያላቸው መሆኑን ይፋ ማድረጋቸው ይታወሳል። የጽንስ ማቋረጥ አገልግሎትን ጨምሮ አስገዳጅ የሆኑ የቤተሰብ ምጣኔ አድራጎቶችን ይፈጽማል በማለት ወንጅለውታል። ድርጅቱ ይህንን ክስ አጥብቆ ነው የሚያስተባብለው። የናይጀሪያ የጤና ጥበቃ ሚኒስትር ፕሮፌሰር አይዛክ አዶዌሌ የዩናይትድ ስቴትስ ፕሬዚደንት የእርዳታ ስረዛ እቅድ ከባድ አንደምታ እንደሚኖረው ነው የሚያስጠነቅቁት። በታዳጊው ዓለም የሚገኙ አገሮችን በሙሉ የሚያስጨንቅ ጉዳይ ነው፣ ምክንያቱም ብዙ ትልቅ የበጀት ክፍተት ስለሚፈጥር የቤተሰብ ምጣኔ ድህነትን ከማስወገጃ ስልቶች አንዱ ነው። የእናቶች ሞትን ለመቀነስ ትልቅ አስተዋጽኦ የሚያደርግ ነው። ለጋራ ብልጽግናም ይጠቅማል። ናይጄሪያ እንደ ኤሮፓውያን አቆጣጠር በ ሁለት ሺ ሀምሳ ዓመተ ምህረት በህዝብ ብዛት ከዓለም ሶስተኛ ልትሆን እየተንደረደረች ናት። ያን ጊዜ የሕዝቧ ብዛት ከአራት መቶ ሚሊዮን እንደሚበልጥ ነው የሚገመተው። የናይጄሪያ የበጀትና የብሔራዊ እቅድ ሚኒስትሯ ዘይነብ አህመድ ፈጣን እርምጃ መውሰድ እንደሚያስፈልግ ያስገነዝባሉ። ምጣኔ ሀብታችን በዚያ መጠን የገዘፈ የሕዝብ ብዛት ሊያስተናግድ አይችልም። እጅግ በጣም ከባድ ፈተና ነው የሚሆነው። አሁኑኑ መፍትሄ ማግኘት አለብን። ናይጄሪያ ለዚህ የአውሮፓውያን 2017 ዓመተ ምህረት ለቤተሰብ ምጣኔ መርሃ ግብሮቿ 3 ሚሊዮን ዶላር መድባለች። የበለጠ ገንዘብ እንደሚያስፈልግም ነው የምትናገረው። ወጣቱን በቤተሰብ ምጣኔ መድረስ አስፈላጊ መሆኑን ሚኒስትሮቹ ያስገነዝባሉ። ይህ በቅንጫቢ የተሰማው የአፍሪካ ኤምቲቪ ድራማ ሹጋ የሚባለው ነው። በድራማ መልክ የወሲባዊ ጤና የጽንስ መቆጣጠሪያና የኤች አይ ቪ ጉዳይ መልእክቶችን ለወጣቶች ያደርሳል። ሰባት መቶ ሀያ ሚሊዮን ተመልካቾች እንዳሉት ነው የሚነገረው። በአሁኑ ጊዜ ይህ ዝግጅት ከፊል ወጪው የሚሸፈነው በዩናይትድ ስቴትስ መንግስት ነው። ጆርጂያ አርኖልድ የኤምቲቪ ስቴን አላይቭ የተባለው በጎ አድራጎት ክፍል ዋና ስራ አስኪያጅ ናቸው። ለመንግስታትና ለድርጅቶች ስለ ወሲብ በግልጽ ማውራት ከበድ ይላል። የእኛ ሚና እዛ ላይ ነው የሚያስፈልገው። ያለንን ስም ተጠቅመን ወጣቶችን በሚጠቀሙበት መገናኛ ሁሉ መድረስ እንችላለን። በለንደኑ ጉባኤ ላይ የተገኙት ተካፋዮችም ከግሉ ዘርፍና ከመንግስታት ጋር አጋርነት መመስረት የጽንስ መከላከያንና በአጠቃላይ የቤተሰብ ምጣኔ ምክሮችን ለህዝብ ለማዳረስ ይጠቅማል ብለው ተስፋ ያደርጋሉ። ቆንጅትንና እንግዶቹ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ዲሞክራሲ በተግባር የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አንደኛ ጠቅላላ ጉባኤውን አጠናቆ የጋራ መግለጫ አውጥቷል። አባላቱ የፓርቲውን የአምስት ዓመት የሥራ እንቅስቃሴ ሪፖርትም አድምጠዋል። እንደዚሁም በአገሪቱ ወቅታዊና ነባራዊ ተጨባጭ ሁኔታዎች ላይም በስፋት መወያየታቸው ተገልጧል። በመግለጫው ዙሪያ ማብራሪያ ለማግኘት የፓርቲዎቹን ስብስብ ሊቀመንበር ፕሮፌሰር በየነ ጴጥሮስን አነጋግረናል። ያነጋገራቸው ወይም ያወያያቸው የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሶሎሞን ክፍሌ ነው። ዶክተር በየነ ጴጥሮስ፣ በቅድሚያ ለትብብሮ ላመስግን። አይ መልካም እናንተ የመሰጣችሁን እድል አመሰግናለሁ። በዚህ በአቋም መግለጫው ተራ ቁጥር አራት ላይ ኢህአዴግ በአምባገነናዊ የከፋፍለህ ግዛ ስልቱን በመጠቀም ለዘመናት አብረው የኖሩትን ህዝቦች ማጋጨቱን የአቋም መግለጫችሁ ይገልጻል። በየት አካባቢ ነው በተጨባጭ ግጭቶቹ የታዩት በነማን መካከል? እስቲ ይህንን የሚያብራሩልኝ። ይህ እንግዲህ አንደኛ እኛ ሀገር አቀፍ ፓርቲ ነን እና ጉዳዮቹ በኢትዮጵያ ምድር የተከሰቱትን ሁሉ በአጠቃላዩ ለማስቀመጥ ፈልገን ነው። አንዳንድ እውነቶቹን ሆነው ያለፉትን ጥቀስ ካልተኝ፣ በጣም በቅርቡ አሁን በኮላይታና በስዳማ ዞኖች መካከል ግጭት ፈጥረው አሁን ህዝቡ ፍጥጫ ላይ ነው ያለው። የዝግጭቱ መንስኤውም በሆለታ ዞን ውስጥ የሚታወቁትን አንድ ስምንት ቀበሌዎች ድንበራቸው ለዓመታት እኛም ከልጅነትም ጀምሬ እንደምናውቀው ከዚያም በፊት አንድ የብላቴ ወንዝ የሚባል ነው ከዚህ ከደጋው የጉራጌና ሀዲያ ተራራዎች ተነስቶ ሄዶ አባያ ውስጥ የሚገባ አንድ ወንዝ አለ ያ ስዳማን እና ወላይታን እንደሚከፍል ይታወቃል አሁን በምን ተአምር እንደሆን ስዳማው በዚህ ወደ ወላይታ ወገን ይዞታ ይገባዋል በሚል ስምንት ቀበሌዎችን ወደዛ እፈልላለን ብለው መንግስት ነው በጀመረው እንቅስቃሴ ህዝቦቹ ተራጅተውም ከዚያም በላይ አልፈውንም ለመሄድ ከፍተኛ ፍጥጫ ላይ ነው ያሉት ይሄ በጣም ወቅታዊ የሆነ ችግር ነው ሌሎቹ እንግዲህ ድንበር ክልላ አካባቢ የሚፈጠሩ ምን ስፍር ቁጥር አላቸው። ዞኑ ከዞን ጋር ይጋጫል። ወረዳው ወረዳ በቋንቋ በዚያ ቋንቋ ክፍያውን ቢሆን ትክክለኛው የህዝብ አሰፋፈር ቆጠራ ተደርጎለት ሳይሆን ዝም ብሎ እንዲሁ አንደኛውን ወገን እነሱ በምሉት በሂሳብ ውስጥ በሚከቱት በፖለቲካ ጠቀሜታ አንጻር ለማስደሰት ሌላኛውን ለመቻል የሚፈጠሩት የድንበር ግጭቶች በጣም የሰለቸን ሆነዋል። ህዝብን ከፍተኛ መስዋዕትነት እየከፈለ ነው እና ከዚያ አልፎ እንግዲህ ሁለት ክልሎች በሚገናኙበት አካባቢዎች አሁን በኦሮሚያ ክልልና በሶማሌ ክልል ያለው በጣም ጎልቶ የሚታወቅ ነው በዛት የሚነገርለትና ብዙ ህዝብን መስዋዕትነት የከፈለው በትግራይና በአማራ መሀል ያለውም ለዚሁ መፍትሄ ያጣ ድንበር ጉዳይ ነው። እንደዚሁም በአሁኑ ወቅት የማንነት የአካባቢ በእኔ ብሔር ብሔረ ስም ይካለለልኝ የሚባሉት ጥያቄዎች ደግሞ በከፍተኛ ደረጃ ህዝቡን እያጋጨ ነው። ከዚህ በፊት ስለዚህ ነገር አስቦ የማያቀውን ህዝብ ሁሉ የሚያነሳሳ ስሜት ቀስቃሽ የሆኑ አካሄዶች ማለታችን ነው። ስለ ግብር ጫናና የማዳበሪያ ዕዳም አንስታቸዋል በዚሁ መግለጫ። በዚህ ላይ ከሰሞኑ ሁኔታ ጋር አያይዘው የሚሉን ነገር አለ ዶክተር በየነ። አንደኛ የግብር ጫና በአሁኑ ጊዜ በተለይ በንግዱ ማህበረሰብ ላይ የእለት ገቢ የሚል እንደ ምክንያታዊነትን ያልተከተለ በነስህ ዝም ብሎ በፈለጉት ላይ መቆለል፣ ነጋዴው ህብረተሰብ በተለይ የዝቅተኛውን ነጋዴ ማለት ነው። በትንሹ ቸርችሮ የሚያድረውን ሌላ ቀርቶ መንገድ ላይ ቡና እያፈሉ ለመተዳደር የሚሞክሩ ወጣት ሴቶች አሉ። እነዛ ላይ ሁሉ ጨርሶ እኔ በቀን አምሳ ብር ሰርቼ የማልገባ ሴትዮ የቀን ገቢዬን አምስት ሺህ ብለዋል። የሙሉት አይነት እኮ ብሶት ነው የምንሰማው። ይሄ ጨርሶ ህዝቡን ያወቀ ህዝቡም የንግድ ፈቃዱን ሁሉ ለመመለስ እየተሯሯጠ ያለበት ሁኔታን ፈጥሯል። ይሄ ጨርሶ ህዝቡን ፕሮግሮ ለፍቶ ትንሽ ቤተሰብ መተዳደሪያ የምትሆነውን ለማስራት የሚያደርገውን ጥረት ያከሰመ፣ ተስፋ ያስቆረጠ በዚህም የደነገጡ ሰዎች አንድ ሰው ስለ መሞታቸው ደንግጠው ተመኖ ይሄ ነው በቀን አምስት ሺህ ነው ስንት ነው የሚል፣ እንደው ትንሽ እቺ የምናቃት እቺ ክሮስክ በቀን ምናልባት ከመቶ ብር ሁለት መቶ ብር በላይ የማታልፍ ገቢ ያላቸው ነው። ወይም ከሽጠው የሚሉትን ሁሉ ግብር እየከመሩ ሰው አሁን እጅግ በጣም በተከፋበትና የት እንግባ ብሎ ተስፋ በቆረበት በተቆረጠበት ጊዜን ያለ ነው፣ በከተማዎቹ ማለት ነው። በባል ሀገሩም የመሬት ግብሩ ይዞታው ጨርሶ ታሳቢ ሳይደረግ ሰፊ ሄክታሮች ያሉት መሬትም ያዝ፣ አንዲት እንደው የመሬት ግንባር የምትሆነውም ያዝ፣ ግብሩ ያው ነው የማይወጣው ሆነዋል። መክፈል ቢያቅተው መሬት ትጥቀማለህ ነው የሚባለው እና የዚህ አይነት ጭካኔ እያሳዩ ነው። ሌላው ማዳበሪያን አስገድደውም እንዲወስጡ ያደርጋሉ። ያ ማዳበሪያ ለምሳሌ አሁን አገሪቷ በፀሐይ እየተከታች ነው፣ በድርቅ ይባላል። ቀደም ብሎ ማዳበሪያ አፈር ላይ ተዘርቶ ነው ብሉ ዝዘራው ያ ይህል ሳይበቅል ቢቀር ተቃጥሎ ቢቀር ምን ብል ለዚህ ምንም ታሳቢ የሚደረግ ሁኔታ የለም። ያንን ወዳ ክፈሉ ነው። ባላመረተ ከየት አምጥቶ ነው የሚከፍለው? አንዳንድ አካባቢዎች ማዳበሪያ መጠቀም የማይፈልጉ አሉ። ለምሳሌ ወደ ደቡብ ምዕራብ ወደ ቤንች ማጂ ከፋ ስባ ይሄ ወደዚህ በጣም ብዙ ልምላሜ ብዙ ጫካ ያለው እነዚህ ቡና አካባቢዎች ተራራማ አካባቢም ስለሆነ ማዳበሪያ ቢዞሩ ዝናብ አጥቦቱ ነው የሚወርደው። ስለዚህ ገበሬው ያውቀዋል። አይጠቅምም የሚል ተቃውሞ ማዳበሪያ፣ አይጠቅምንም ለእኛ መሬት አይሆንም የሚል ተቃውሞ ያሰሙ፣ የአካባቢው ገዥዎች፣ የወረዳ አስተዳደሩ ምኑ የሽያጩን ኮታ ማሟላታቸውን ነው የሚያዩት። ሽያጩ ኮታ ማሟላቱ ለምንድን ግድ የሚሆነው? ነጋዴው ኢህአዴግ ነው። ኢህአዴግ ኩባንያዎች ናቸው ማዳበሪያ ነጋዴዎች። ማዳበሪያው በነጻ ገበያ እጅ አይደለም ያለው። ስለዚህ ከገበሬውን ለመጥቀም ሳይሆን በማዳበሪያ ንግድ ለማትረፍ የኢህአዴግ ልማት ሁሉም አለው የአማራ ልማት፣ ኦሮሞ ልማት፣ የትግራይ ልማት የሚባሉት ሁሉ የእነሱ ንግድ ስለሆነ የእነሱን ትርፍ ነው እንጂ የሚከተሉት የገበሬውን ጥቅም አይደለም። እና ይሄን ማለታችን ነው ግብሩ በከተማውም በባላገሩም ከፍተኛ ጫና ህዝባችን ላይ ፈጥሮን ያለው የሚል ወቀሳ አስቀመጥ ነው ማለት ነው። ዶክተር በየነ በአስቸኳይ ጊዜ አዋጁና በመንግስትና አስራ ስድስት ተቃዋሚ ፓርቲዎች መካከል ስለተጀመረው ድርድር አስተያየትዎን ካገኘሁ አበቃለሁ። አስቸኳይ ጊዜ አዋጁ የህዝባችንን ህገ መንግስታዊ መብት የረገጠ ነው። ህዝባችን አሁን እንደምናየው በራሱ በሰላም የሚኖር ህዝብ ነው። ይህንን አስቸኳይ ጊዜውን አዋጅ ቁስቁሰው ተግባር ላይ የሚያወሩት አንድ የፈለጉትን ግለሰብም ወገን ለመጉዳት ሲፈልጉ ነው ከምናየው ለማሰር ሲፈልጉ ነው እንጂ፣ እንደው የኢትዮጵያ ህዝብ በእውነቱ ያው ስነ ስርአት ነው ማክበር የሚያውቅ ነው። በዚህ አይጠረጠርም። በዚህ ንመካከል ሰልፎች አይኖሩም ተቋም አይኖሩም አም ተብሏዋል፣ ዝም ብለዋል ጊዜ ውስጥ ከሚደርስ ድረስ ስለዚህ ይህንን ፈሪዱላ አድርገውት ስኳ ጊዜያዊ አዋጅን እንደ ማሰራሪያ አገሪቷ ውስጥ እንዲናኝ አድርገው የሚቆይበት ሁኔታ አሁንም ቢሆን ለመሰንበይ አስቸጋሪ ነው። ተገሪቷን በዚሁ በኮማንድ ፖስቱ ስር የህዝብ ነጻነት ገፍቆና ረግጠው የማቆየት ኛወት እንዳላቸው የሚያስጠረጥሮ ነው እያገኘ ነው ነው ለዚህ ካላስፈላጊ ነው እና የኢትዮጵያ ሁኔታም በዚህም የሚያበቃም አይደለም እና ይሄ ፖለቲካ እንቅስቃሴ እንዳናረግ ሰልፎች እንዳንጠራ ህዝባዊ ስብሰባዎችን በስፋት እንዳናረግ እንዴት አድርገው ከህዝብ ጋር መገናኘት ይቻላልና፣ ይነሳ ነው የምንለው። ፋይዳ የለውም። ለማጥቃት ስፈልጉ ነው የሚንቀሳቀሱበት በዚያ ድንጋጌ። ሌላው ሌሎች ፓርቲዎች እኛ ውጭ ያሉት ከኢህአዴግ ጋር ውይይት እያደረጉ ነው የሚባለው ላይ ያ እምነት የለንም። የኢትዮጵያን የፖለቲካ ምህዳር መደራደር ነው ዋና ቁም ነገርና አስፈላጊው። ከዚያ ውጭ ምን መደራደር እንደሚችሉ አላቅም። የግል ጥቅማቸውን ነው። ድሮ ለአብዛኛዎቹም ኢህአዴግ ድሮንም ቀለብ የሚሰፍርላቸው ናቸው ከዚያ ከሚያደርጉት የግንኙነት ወይም እነሱ የተደራደን ነው የሚሉት። ምክንያቱም ለመደራደሩ እኛ ወገንተኛ ያልሆነ ባለሙያ ዜጎች ያደራደሩን ነበር ያልነው። አሁን እርስ በራሳቸው አንደኛውን ሰብሳቢ አድርገው በተለያየ ስብ የተደራጀ ድርጅቶችን አዳራሽ ሞልተው በዚያ መካከል ተደራደሩ ብሎ ነገር ይሄ ጨረባ ድግስ ነው። በአዳራሽ በጉባኤ መቼም ድርድር አይቻልም። አንድ ለአንድ ገጥሞ ጉዳይን አስቀምጦ ነው እንጂ ሰጥቶ መቀበል የሚቻለው ከፕሮፓጋንዳ ጠቀሜታ ያለፈ ኢህአዴግ ለህዝብ ግንኙነት ልጆታ የሚያካሂደው ነገር ነው። ከዚህ ውስጥ ሀገራችንንና ህዝባችንን የሚጠቅም ነገር ይወጣል ልምል እምነት የለንም። ዶክተር በየነ ጴጥሮስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። ለዛሬ ያዘጋጀ ነው ፕሮግራም እዚህ ላይ እያበቃ ነው። ቦታውን ለምናስረክባቸው ሰዎች ከማስተዋወቃችን በፊት ማን እንደሆነ ተወልደ ተወልደ፣ እንኳን ደስ ያለህ። ፒኤችዲውን በቅርቡ መስራቱን እንኳን ደስ ያለህ። በትግርኛው ክፍል ያገኘ ይመስለኛል። በትግርኛው ውስጥ ባልደረባችን ነው። አድማጮች እያነሳ ያለ ነው እንዴ መልስ እንጂ ማይካል ተከፈተለትም እንኳን አብረን ደስ አለን። አድማጮች ለምሽቱ ያልነው በዚሁ ማብቃቱ ነው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና